And came <laughs> in the show. ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ቅምት 18 2016 ዓ.ም የጋቢና ቪኦኤ መሰናደው ጀምሯል ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያላቸውን ይዘና ወደ እናንተ የመጣ ነው የደን ገረሞ መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ በቅንብሩ አብረናችሁ እናመሻለን እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ለምሽቱ ቀዳሚ ወዳደረግነው ዘገባ ነው የምንሻገረው። ዘንድሮ ላይ የከፍተኛ ትምህርት መግቢያ ፈተና ከወሰዱ የማህበራዊ ሳይንስ ትምህርት ዘርፍ ተማሪዎች መካከል ከፍተኛ ሆነው የተመዘገበው ውጤት 533 ከስድስት መቶ ነው። ይህንን ከፍተኛ ውጤት ያስመዘገበው ተማሪ ደግሞ ሙሉ ነህ እንየው ይሰኛል። ደብረ ማርቆስ የሚገኘው የሐዲስ ዓለማየሁ አዳሪ ትምህርት ቤት ተማሪ የነበረው ሙሉ ነህ ለላቀ ውጤት ስለበቃበት ሚስጥርና ከተማሪነት ዘመኑ ጋር የተያያዙ ጉዳዮችን ከሀብታሙ ስዩም ጋር ተጫውቷል። በመቀጠል ይቀርባል ያለው ደስ አለ ይባላለሁ። የአዲስ አበባ የሊያዳት ትምህርት ቤት የሶሻል ሳይንስ ተፈታኝ ተማሪ ነበርኩኝ። ያመጣሁትኝ አምስት መቶ ሰላሳ ስት ነበረ። በጣም አመሰግናለሁ ሙሉ ነህ። ኢትዮጵያ ውስጥ ከተመዘገበው የማህበራዊ ሳይንስ ተማሪዎች ውጤት ከፍተኛው የአንተ ውጤት ነው። የጥናትና የዝግጅትህ ሚስጥር ምንድን ነበረ? ይህንን ውጤት ሳመጣ እንግዲህ በጣም ለመዘጋጀት ሞክሬያለሁ በምችለው አቅም። ትምህርት ቤቱም የምችለውን ያህል አግዞናል። እንደ ሀዲስ አለማየሁ ያዳሲ ሲሄት አስቀድመን እንግዲህ ወዲያው ትምህርት እንደ ጀመርን ሁለት ሺህ አስራ አምስት እንደገባ ለኢንትራንስ ነበረ ሁላችንን ትኩረት የሰጠነ እዚያው ተፈተን ተማሪዎች እንግዲህ ከዚህ ተያይዞ ጥር አካባቢ ባለው ቢያንስ አንድ ጊዜ ሁሉን እርሱን ቀጣይ ዲቴል የምናየውን ነገር በደንብ ለማየት ሞክረናል። በኋላ እንዳያጠናንቀ ምን እንዳይል ከዚህ ቀጥሎ እንግዲህ ምናልባት በጣም አግዘኛ የሚያልኩት ነገር ደብረ ማርቆስ ዩኒቨርሲቲ የመጣ መምህር በጋራ እንደዚህ ስልጠና ይሰጠን ነበረ። እንዴት ውጤታማ መሆን እንደሚቻል በዚህ ፈተና ጉዳይ ማለት ነው። እሱን ለመጠቀም ሞክሬያለሁ እና ሲሞርክን በደም ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል እና እኛ ሶሻል ተማሪዎች ጥቂት ነበርን እና ለሁለት ነበር ተከፍለን ስንሰራ ነበረ። አራት ተረቱነን እና እሱን ነገር በደም ሰርተንበታል የሚል ሀሳብ አለኝ። ሙሉ ነህ። የመጪ ዘመን ህልምህ ምንድን ነው? በትምህርት ገፍተህ መድረስ የምትፈልግበት ቦታ ስፍራ ምንድን ነው? ቀጣይ ማጥናት እንፈልገው ሁለት የፊልዶች አሉ። ኢኮኖሚክስ ኤንድ ላ። ሁለቶችም ማጥናት እፈልጋለሁ። ቦታ ከተባለ ያ እኔ በምችልበት ወይም የምችለውን ከሚያደርስህ ለመድረስ በአገኘሁት አጋጣሚ ሁሉንም ለመሞከር ወዳለሁ። ለምሳሌ ስኮላርሽፕ ካገኘው አክሰስን፣ ካገኘ አሁን ገጠር አካባቢ ነው ያለው። እሱ ምን ማግኘት አለ አልችልም። ቀጣይ ይህ ነገር ከተሟላልኝ መሞከር ፈልጋለሁ፣ ግን ለጊዜው ማጣን ፈልጋ ኢኮኖሚክ ንላው ነው። ስለ አስተዳደግ እስቲ ንገር ትንሽ። ምራብ ጎጃም ሁሊሆን ተከላይ ረዳ ነው የተወለድኩትኝ ገጠራማ ክፍል ነው። ለትምህርት እንግዲህ ፍደት ወደ ትምህርት ቤትኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች። ከፊት ሲታሳል ከዛ ነው የገባው አንደኛ ክፍል ነበረ። እንደዚህ መዋለ ሕፃናት የሚባል ነገር የለም። ያካከሱ ገብተው እንግዲህ በአጋጣሚ ወደ አንደኛ ክፍል መጨረሻ አካባቢ ከተሻሉ ተማሪዎች መካከል ነበርኩኝና በዚያው እንግዲህ ቀጠልኩና ሁለተኛ ክፍል ቢያንስ ጥሩ ውጤት ነው ምታቻልኩኝ። በዛ ቀጠል እንግዲህ ከስድስት ጊዜው ጥሩ ውጤት ነበረኝ። ቀጣይ ስራ ትምህርት ቤት ይባላል። ከኛ ስንሳን ሰዓት ስራ ክብሎ የሚገኝ ነው። ወደ ስ ሰዓትና ስምንትን የተማርኩኝ እሱ ጋር ስምንተኛ ክፍል ሳለሁ የአጋጣሚ ከእኛ በፊት ቀድሞ የነበሩ ተማሪዎች ወሎ አዳል ትምህርት ቤት ሁለት ተማሪዎች ሄደው ነበረ እና እነሱን ስጠይቅ እንግዲህ ውጤታማ ሆነው በዚህ ምክንያት ሄደዋል ሲባል እኔም የተወሰነ ያቅሜን ለመጣት ሞከር የዛኔ ወደ አዳሲ ስት ለመቀላቀል አሻለማ የሆን ዩ አዳሲ ስት በእኛ ጊዜ ነው የጀመረ እዛ በሽታ አልነበረ ና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ ወሉ አዳሲ ቤት ለመቀላቀል ነበር መጀመሪያ እንግዲህ አስቤ ነበረ ግን በአጋጣሚ እንደዚህ ጀምረ ሲባል ሁለቱንም ነው የወሰዱትኝ ማለት በሚኒስትሪ ጥሩ ውጤት ዘጠና እና ያመጣው ሲት ደግሞ ወደ አዳሲ ስት ማስገባት ይችል ነበር ና ወደሱ እንግዲህ ለመከላከል አስቀድሜ ስለወሰንኩኝ ሁለቱም ፈተናዎች ነበረ። በሁለቱም ጥሩ ውጤት አመጠው ናአለፍኩኝ። በሁለት ሺ አስራ ሁለት ወደ አዲስ አለማ መቀላቀል ማለት ነው። ሙሉ ነህ፣ አሁን ላይ ከፍተኛ ውጤት ያመጣህ የማህበራዊ ሳይንስ ተማሪ ነህ። ነገር ግን በመንገድህ የተለያዩ ፈታኝ ነገሮችን ተመልክተህ አይተህ ሊሆን ይችላል። በስካሁኑ ሂደትህ ፈታኝ የነበሩ ጉዳዮች ምን ነበሩ? አብዛኛ ኢትዮጵያውያን ተማሪ ያጋጠመነ ችል የኢኮኖሚ ጉዳይ ነው እና እሱ ነገር እኔ ጋርም ነበረ እንደ አብዛኛ ኢትዮጵያውያን

ጭንቀት እንደዚህ አይነት ነገር ነበረ። ያው እንደ ተማሪ እንዳብዛኛው ተማሪ ያጋጠመ ነው። በእርግጥ እሱ እሱ ነገር አጋጥሞ በዚያ ሂደት ማለት ቀላል አልነበረ እና እንዲሁም ብዙ አካባቢ ተማሪዎች ነበሩ፣ ነገር አጋጥሞናል። እንዳጠቃላይ በተለያየ ጊዜ ግጭትና ጦርነት ባለበት አመት ውስጥ ነው እናንተ ትምህርታችሁን ለመከታተል የሞክራችሁት። እንደዛም ሆኖ ደግን ከፍተኛ ውጤት ለማስመዝገብ ችልሃል። ጫና ነበር ወይ በተማሪዎች በትምህርት ማስተማር ሂደቱ ላይ እንደሚታወቀው አስቀድመው ያጋጠሙ ነበሩ። በቅርቡ ያጋጠሙ ነበረ። የዝግጅት አካባቢ ያኛል የሚባል አልነበረም። በእርግጡ ሶሻል ሚዲያዎች ጋር ነው የተወሰነ የሚዘዋወር እንደዚህ አይነት ነገሮች አሉ ምናምን የሚባል ነገር እሱንን ወዲያውኑ ትኩረታችንን፣ በግሌ ትኩረትን ያደረጉት ወደ እኔ ወደ የምችለው ነገር ወደ ፈተናው ነበር። በኬን ያዘርኩት እና ከሱ ነገር ለመገደም ሞክር ያለው ከዚያ ውጭ ከህብረተሰቡ ጋር ብዙም አንቀላቀልም ነበረ። ከዚያው ከግቢ ውስጥ ነው ብዙ ጊዜ የምንኖረው እና ወደ ትንሳችን የሚያተኮር ነው። መጨረሻ ላይ ግን እኛ ፈተና ወደው ልንጨርስ አካባቢ ነው እንግዲህ እኛ አካባቢ ግጭት የጀመረው በተለይ አሁን ያለው እንዳለ የሄድ ያለው ግጭት እሱ ጋር ናቹራል ሳይንሶች እየጠበቅን ነበር ስሻል ሸፈትነን እዚያው ግቢ ውስጥ ሳለን በላያች እንደዚህ ሴቱ በብምታ ከባድ መሳሪያ ይተፎት ነበረ። የዛኔ እንግዲህ የሆነ ግዲት ነበረን። እንግዲህ ስናቋርጠን እኔም ወደ ቤት ስመጣ እንግዲህ የዛኔ ይተበትና ወደ ቤት ስመጣ ብዙ የተከስሳት ምናምን መንገድ በእግሬ የመጠውበት አጋጣሚ አለ። እና የተወሰነ ተጽዕኖ አለው፣ ግን ያም ቢሆን የወደፊት እያሰቡ ለወደፊት እያሰቡ ጉዞ ለመቀጠል ነው እንግዲህ በጣም አመሰግናለሁ ሙሉ ነህ። በእንደዚህ ባለ ሂደት ውስጥ አልፈህ ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል አንዱ በመሆን እንኳን ደስ ያለህ ለማለት እወዳለሁ። በድጋሚ መልካም ዕድል ሁሉ እንዲገጥምህም መኝልሃለሁ። ከመለየታችን በፊት የምታስተላልፈው መልእክት ወይንም ቀረ የምትለው ሀሳብ ካለ እሱ ልቀበል። ተፈተ ተማሪዎች ይኖራሉ። በዲስ አካባቢ ውስጥ ያሉ ተማሪዎች ይኖራሉና ለእነሱ የሚሆን ምናልባት እንግዲህ ማለፉ ቁጥር እየቀነሰ እየቀነሰ እየመጣ ነው። ትንሽ አስቸጋሪ ሆናል። ሶስት ነጥብ ሁለት ፐርሰንት ብቻ ነው ዘንድሮ ያለፈው እና ሶስት ነገሮች አሉ ስምት ቤቶችም ያላሳለሁ ችሉትን ያህል ተዘጋጁ ስጭት ውስጥ ያላችሁ ተማሪዎችም ምናልባት ጊዜ ያልፋል ና አይዟችሁ በርቱ። ያላችሁን ምናልባት ዘንድሮ ተፈታኝ ከሆናችሁም አምና ታካሚ የተማራችሁትን ዙራችሁ ለማየት ሞክሩ ትምህርት ሲከፈት ማለት ወዳለች በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት የካፒናቪ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። በብዙ የአፍሪካ ሀገራት የሚበቅለው እንሰት በኢትዮጵያ በተለይም ደግሞ በደቡባዊ የሀገሪቱ ክፍል ለምግብነት ይውላል። እንሰት ድርቅን በመቋቋምና ረዥም ጊዜ በመቀመጥ እንዲሁም ደግሞ አስከፊ የሆነ የአየር ንብረት ቀውስን በመቋቋም ልዕለ ምግብ እየተሰኘ እስከ መጠራትም ደርሷል። በእንሰት ላይ የመመረቂያ ጽሁፋቸውን የሰሩ ሶስት የሐዋሳ ዩኒቨርሲቲ ተማሪዎች ታዲያ በኢትዮጵያውያን ዘመና መቆጣጠር በ2023 ዓ ም ብራይት ማኑፋክቸሪንግ የተሰኘ ተቋም በመመስረት የእንሰት ዱቄትን አብላልተው ለተለያዩ ብስኩቶችና የምግብ ግብዓቶች የሚውል ዱቄት በማምረት ለገበያ ማቅረብ ችለዋል። ከምስራቾቹ መካከል አንዱ የሆነው እሱ ባለው አለልኝ ጋር ስለ ተቋሙና ስለያዙት ህልም ቆይታ አድርግ ወደ ቆይታችን እንለፍ። የሐዋሳ ዩኒቨርሲቲ የተፈጥሮ ሳይንስ ተማሪ የሆኑት ሶስት ጓደኛሞች ከአንደኛ ዓመት ጀምሮ ዶርም በመጋራት የተጀመረው አንድነታቸው የመመረቂያ ጽሁፍ ፕሮጀክት አብሮ እስከ መስራት ድረስ ዘልቋል። ለመመረቂያ ጥናታቸው የመረጡት ድርቅ ተከላካዩ እንሰት ከተለመደው የቆጮና የቡላ ምግብነት ውጪ በጥቅም ላይ ይውል እንደሆነ ማየት መቻል ነበር። የጥናቱ ውጤትም ብራይት ማኒፋክቸሪንግ የተሰኘ ተቋም በ2013 ዓ ም እንዲቋቋም መርዳቱን የተቋሙ አጋር መስራች ሰዎች እሱ ዋለው አለልኝ ይናገራል። አህመድ ደሌልና ሰለሞን ነገሳ ይባላሉ። የተገናኘ ነው እዛው ከሀዋሳ ዩኒቨርሲቲ ነው። ከፍሬስ ጀምረን አንድ ላይ የተማርነው እና ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪ የሚያጠናውት እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫሮመንታል የሚያጠናው፣ አንዱ በፕሮሰስ የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው። የቴሲስ ጽሁፋችን ነበር። የፕሮጀክታችን እንሰራነውን ወረቀት ነው። በፕሮስፐክት ዴቨሎፕ አድርገን ወደ ካምፓኒነት የቀየር ነው ማለት ነው። ወጣቶቹ ከዩኒቨርሲቲ እንደወጡ የስራ ፈጠራ ተቋም እንዴት መመስረት እንደሚቻል ወደ ማጥናት ነው ያቀኑት። ከተመረቀም በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕራነርሽፕ ቱሮችን ጆይን ያደረግነው ቀጥታ ካምፓኒ ቢል የማድረግ ድሪም ነበረን እና እሱን ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው። ብዙ ተግዳሮቶች ገጥመውናል በእውነቱ እንደ ስታርታፕ ሆነሽ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ መውጣት ስራውን መስራት ሆና በጣም ቻሌንጅ ነው፣ ግን ብልማቸውን የተረዱ ሰዎች ላመሰግናቸው ወዳሉ በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ታፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉ ነበር። እሱ ባለው ጂአይዚ የተሰኘውን ተቋም ጨምሮ የተለያዩ ድርጅቶች በሚያዘጋጇቸው የስራ ፈጠራ መርሃ ግብሮችና ውድድሮች ላይ በመሳተፍ ከዚያ በሚያገኟቸው ገንዘቦች ስራቸውን እንደሚያስኬዱ ይገልጻል። በዋናነት በፋብሪካቸው በኩል እንሰትን ለተለያዩ የምግብ ግብዓቶች መጠቀም ወደሚያስችል የምግብ ምርት መቀየር ችለዋል። በዋናነት ካምፓኒዎችን ወደዚህ የገባበት እንሰት ሀገራችን ላይ እየተሰራበት አይደለም። ሀያ ሚሊዮን ህዝብ ነው የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው ግን የዲዲሲ የዘገበውን ዘገባ የት ከሆነ እስከ መቶ ሚሊዮን ነው መገብ ይችላል። እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል ስልጥናት አደረግን። እንደ ሴሪፋም አይነት ነው፣ እና የስታርችን ካራክተር ሁሉንም የሚችል ፉል ስታርች የሆነ ፕሮዳክት ነው፣ ከእንሰት ያገኘ ነው። እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም፣ በገንፎም፣ በተለያዩ በዳቦም ያገኘው ገበሬውን ኢንካም ጀኔሬሽን ይጨምራል፣ በሚል ሳቤ ካምፓኒያችን በዛ ኢኒሽቲቭ ብራይት ማኒፋክቸሪንግ ተቋም ምርቶቹን በሐዋሳ ከተማ ባሉ ትላልቅ መደብሮችና እንዲሁም ወደ አውሮፓ መላክ ጀምሯል። ይሁን እንጂ ለአሁኑ በቂ የሆነ የጥሬ እቃ አቅርቦት ቢኖርም ስራው እየሰፋ ሲመጣ ግን የጥሬ እቃ አቅርቦት ተግዳሮት ሊኖር እንደሚችል ስጋት አላቸው። በስሞል ስኬል ነበር እያመረትን የነበረው፣ አሁን ላይ ግን በሰፊው ለማምረት ከሐዋሳ ዩኒቨርስቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው ፕሮዳክታችንን በዋናነት ሐዋሳ ያሉ ሱፐርማርኬቶች ላይ እንድን ዲል አድርገናል። አስረክባቸው ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ። ዚህ ፉድ አይፈልግ የለም እና የኛ ፕሮዳክትን በምግብ እና ጥራት የተረጋገጠ በመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። አሁን ላይ ልቅ ስጋ ገበሬው እንሰትን እየነቀለ ቡና ቡናና ባህር ዛፍ እየተከለን ያለው ቴንት ደቡብ ውስጥ እንዲሆን ማለት ነው። አላወቀውም ምክንያቱም ኢንካም ጀነሬት እያደረገለት አይደለም። ገበሬው አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድሮት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢ ቢተከል ሙ በጣም አሪፍ ነው። በቀጣይ አመታት ተቋማቸውን በማሳደግ ኢትዮጵያ ወደ ሀገር ውስጥ ከምታስገባቸው የተቀነባበሩ ዱቄቶች ገበያ መጋራት ህልም ያደረጉት ወጣቶቹ ሌሎች የአፍሪካ ሀገራት ያላቸውን አቅም በመጠቀም እንዲሁም ወደዛ የመስፋፋት እቅድ እንዳላቸውም ይናገራል። ናይጄሪያም ሳውት አፍሪካም ብትሄጂ ላይክ እንደ ጫካ ነው። ፎርስ ባናና ብለው ፎረስት ነው ዝም ብሎ ጫካ ነው። አይመገቡት፣ ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዴሊሽስ ነው እንደምታውቂው። እና ያን ነገር ሰው አቅም ግንዛቤ የለውም አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለአለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትን በዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራት እየተንቀሳቀስ ነው የምንገኘው። እንሰት የአየር ንብረት ለውጥን በመቋቋም ብዙዎችን ሊመገብ የሚችል ልዕለ ምግብ በመሰኘት በተመራማሪዎች ዘንድ ይሞካሻል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። እሱ ባለው በጣም ነው የማመሰግነው እንግዳችን ስለሆንኩ እስኪ ሙሉ ስምህን ማንነትን እና የምትሰራበትን ተቋም አስተዋውቀኝ። አመሰግናለሁ። ስሜ እሱ ባለው አለልኝ ይባላለሁ። የኬሚካል ኢንጂነሪንግ እና የቢዝነስ ማኔጅመንት ባግራውንድ አለኝ። የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማኑፋክቸሪንግ ይባላል። እሱም ከእንሰት ስታርች ነው የሚያመርተው። እንሰት እዚ አካባቢ በሲዳማ ክልል እና በደቡብ አካባቢ ስለሚገኝ ካምፓኒያችን ያለው ከረንት ሀዋሳ ነው የሚገኘው። አመሰግናለሁ። እንግዲህ ይሄ ብራይት ማኒፋክቸሪንግ የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛ ሞች ናቸው የመሰረታችሁት። የእነሱንም ስም አያይዘህ አስተዋውቅልኝ እና እንዴት ሊጀምሩት እንደቻላችሁም ንገረኝ። ካምፓኒያችን እንግዲህ በሀያ ሀያ አንድ ነው የጀመረው። ፓርትነሮቼ አህመድ ደሊል ና ሰለሞን ነገሳ ይባላሉ። የተገናኘ ነው እዛው ከሀዋሳ ዩኒቨርሲቲ ነው ከፍሬስ ጀምረን አንድ ላይ የተማርነው እና የቴሲስ ጽሁፋችን ነበረ የፕሮጀክታችን እንዶሽ ነበረና ሰራነው። ወረቀት ነው በፕሮስፔክት ዴቨሎፕ አድርገን ወደ ካምፓኒነት የቀየርነው ማለት ነው። ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪ የሚያጠናሁት እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮመንታል የሚያጠናው፣ አንዱ በፕሮሰስ የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው። መቼ ነበር የተመረቃችሁት? ከዛስ በኋላ የነበረው ሂደት ምን ይመስላል? እንደ ኢትዮጵያ አቆጣጠር በሁለት ሺህ አስራ ሶስት የተመረቅነው ከተመረቅም በኋላ ቀጥታ ጆይን ያደረግነው ነው ይሄ የኢንተርፕሬነርሺፕ ሮችም ጆይን ያደረግነው ቀጥታ ካምፓኒ ቢልድ የማድረግ ድሪም ነበረን እና እሱን ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው። ምንድን ነው እሱ እስቲ ህልማችሁ? ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ኃይል የሚሰጠው ክፍል ነው። እሱን አውጥተን ነው የምንሰራው ስትሉ ብዙ ሰው ላይ ረዳው ይችላል። እና ድርጅታችሁ ምንድን ነው እሱ የሚያደርገው እስቲ። ብዙ ጊዜ ስታርች በቆሎ ስታርች አለ የስንዴም ስታርች አለ። እና በዋናነት ካምፓኒዎችን ወደዚህ የገባበት እንሰት፣ ሀገራችን ላይ እየተሰራበት አይደለም ከእንት እንሰትን እየተጠቀመ ያለው ህዝቡ ሀያ ሚሊዮን ህዝብ ነው። የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው ግን የቢዲሲ የዘገበውን ዘገባ የት ከሆነ እስከ መቶ ሚሊዮን ነው መመገብ ይችላል። እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል ስልጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉል ስታርች የሆነ ፕሮዳክት ነው ከእንሰት ያገኝ ነው እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል፣ በሚል እሳቤ ካምፓኒያቸውን በዛ ኢኒሼቲቭ ማድረግ የጀመርነው ነው። ማለት የእንሰት ዱቄት ነው የምትሸጡት እናንተ፣ ተቋማችሁ የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰት። እንሰትና እሱን እሱን በተመለከተ እናንተ የጨመራችሁበት ነገር ሌስቲ ነገር ነው ኒትራሊ ቡላ ዘጠና ፐርሰንቱ እንዳልኩሽ ስታርች ነው። ስለዚህ ኢምፕዩሪቲዎች አሉ። ስለዚህ ያን አስር ፐርሰንቱን ሪሞቭ አድርገን ፉሊ መቶ ፐርሰንት ስታርች ወደ ስታርች መስራት የሚገባውን ሙሉ ፊት እንዲያደርግ አድርገን ነው ፕሮዳክቱን ያመረት ነው። ግሉተን ፍሪ ነው። በጣም ለሄልዝ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሽው ማርኬቱ በደንብ እንትን አይደለም። ጀርመን ቅም ናቸው የሚጠቀሙት ፕሮዳክታችንን በጣም ኢኮፒያ የምትባል ፌልድ ሰርቪስ አላለችን እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ያገኘናት እንኳን በዩኒቨርሲቲ ያገኘ ነው እና ያ ነው በዋናነት። ወደ ቀጣዩ ጥያቄ ነው የመጣኸው እንግዲህ ምርቶቻችሁ በሰው ዘንድ ያላቸው አቀባበል እንዴት ነው? የት የት ላይ ይገኛሉ? ምርቶቻችን በዋናነት አሁን ላይ በማሳ ለማምረት እንትኖችን በስሞል ስኬል ነበር እያመረትን የነበረው። አሁን ላይ እሱን ሆልድ አድርገን በላርጅ ስኬል ለማምረት ከሐዋሳ ዩኒቨርሲቲ ጋር በመተባበር በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሐዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ከሐዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረክባቸው ኦልሬዲ። አሁን በላርጅ ስኬል ማምረት ነው የሚቀረብ ማለት ነው። ኦልሬዲ ማርኬቶ አለ። ዚ ፉድ አይፈልግ የለም እና የእኛ ፕሮዳክትን በምግብ እና ጥራት የተረጋገጠ በመሆኑ እንደመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። ስፔሻ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ የምግብ ኢንዱስትሪ እንትኖች ላይ፣ ግሉተን ፍሪ ትልልቅ ሆቴሎች ላይ እንደዚህ ግሉተን ፍሪ ፕሮዳክቶች ይፈለጋሉ እና ማንኛውም የፍርኖ ድቄት መሆን በሚችለው መልኩ ለሁሉም ፍርኖ ድቄት እንደሚሆነው ነው የሚሆነው። የእኛ ፕሮዳክት ግን ግሉተን ፍሪ ሴንስ ግሉተን ፍሪ ወይም ደግሞ ከግሉተን ነጻ የሆነ ምግብ ማለት ምን ማለት ነው? እስኪ ትንሽ አንድ ባለሙያ አንተ አስረዳ። ግሉተን ፍሪ ማለት ላይክ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ አይተሳሸኮነ እነዚህ የሚበሉት እንቡቶቹ አሉ አይደለ? ይህቺ ፕሮቲን ፓርታ፣ ስኳር፣ ስኳር የሚለው ፓርት፣ እሱ ግልተን ነው። አሁን ለምሳሌ ጤፍ የለውም፣ ግልተን ፍሪ ነው። ጤፍ ያቺ ፓርት የለችም። ይህቺ አይመከረም፣ ግፊት ላለባቸው ሰዎች፣ ስኳር ላለባቸው ሰዎች። አሁን ስኳር ያለበት ሰውስ እንደ ዳቦ አይበላም፣ አይተሽ ከሆነ እና የኛ ፕሮዳክት ላይክ ድንችን ብታይ ግልተን ፍሪ ነው። እንሰትም እንደዚያው ግልተን ፍሪ ነው። ካዛባ ግልተን ፍሪ ናቸው። ለዛ ነው ምሩፍ ደግሞ ይህን ኒውትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታል ማለት ነው። እስቲ ስለ ጥሬ ቃና አንሳ። ብዙ ጊዜ እንሰትም የሚተከለው በሰዎቹ ጓሮ ነው። በደቡብ በእርግጥ በጣም በሰፊው ሊተከል ይችላል። ግን እንደናንተ ድርጅት የሚከፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ? በዋናነት አሁን ላይ ከረንትን ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለ ነው ያለው። ከእንትን ደቡብ ውስጥ ቢሆን ማለት ነው አላወቀውም። ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድራውት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው ያምራል። በጣም በየአካባቢው ቢተከል ሙ በጣም አሪፍ ነው። ምክንያቱም የኛ ካምፓኒ ወረዳ አንድ ይቆማል። ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርታፕ ለእኛ ካምፓኒ አሁን ላይ ከረንት ያለው እንሰት በቂ ነው። ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት ግን፣ ናይጄሪያም ሳውዝ አፍሪካም ብትሄጂ ላይክ እንደ ጫካ ነው፣ ፎረስት ነው። ፎልስ ባናና ብሎ ፎረስት ነው፣ ዝም ብሎ ጫካ ነው። አይመገቡትም፣ ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዴሊሸስ ነው እንደምታውቂው፣ እና ያን ነገር ሰው አያውቅም፣ ግንዛቤ የለውም። አፍሪካ ሀገራትም የላቸውም እና እኛ በዋናነት ያን ካምፓኒ አቋቁምም ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትም እንደዚህ ሳፖርት ሊያድርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻቸተን ለመስራት ነው እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ጆይን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው። ወደፊት ከዩኒቨርሲቲ እንደወጣችሁም ነው ወደ ስራ የገባችሁትና፣ እስቲ እያጋጠሟችሁ ተግዳሮቶች ምንድን ናቸው? ብዙ ተግዳሮቶች ገጥሞናል በእውነቱ እንደ ስታርት አፕ ሆነሽ ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ መውጣት ስራውን መስራት ና፣ በጣም ቻሌንጅ ነው። ግን አልማቸውን የተረዱ ሰዎች ላመሰግናቸው ወጣለሁ። በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ታፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉ ነበረ። ከእነሱ ሌተር በማጣፍ ሲስተሙን ቀለል ለማድረግ ሞክረናል። ግን ኦልሬዲ ያለፈ እንትን ስለሆነ አላነሰውም። ብዙ እንትኖች አሉ። አሁን ላይ ግን ሲስተሙ እየቀለለ ነው። መንግስትም ትኩረት እየሰጠው ነው። የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለው እና እስቲ ስለሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ የጠየቃችሁ ነው? ኮሎች ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው። ሌላ እንትን በፈንድ ያደረገን ድርጅት የለም። ኖርማል ያለ ፒች ኦር ጃይዜድ የሚባል ድርጅት ነበረ። እሱም ከዩኒቨርሲቲ ጋር ኦርጋናይዝድ በመሆን ኮሎቹን አውጥቶ በዛ ቢዝነሳችንን ፒች አድርገን ሳፖርት አድርጎን ፕሮቴክት ዲቭሎፕ እስክናደርግ ደሱ ረድቱን ያየሽን ግራንት ሳፖርት ሊያደርገን ችሏል ማለት ነው። ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ሰልማችሁ ምንድን ነው? አንድ ላይ አድርገህ ንገረኝ እስካሁን። ላይክ ውስጣችንም ቋሚ ሰራተኞች ብለን የተመዘገብ ነው እና ከኛ ነገሮችንም ሳፖርት የሚያደርጉን አራት ሰራተኞች አሉን። ወደፊት ግን ዳይሬክተሪም እንዳይሬክተሪም ላይክ የኛ ካምፓኒ እስከ ሀያ አምስት ሰው መያዝ ይችላል። ህልማችን እንሰትን ራው ማቴሪያላችን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲታከል ማድረግ እና ኢትዮጵያ ስታርች ሀያ ሺ ቶን ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ ሀያ ፐርሰንቱን እኛ አገራችን ላይ ማምረት እኛ ሀገር የተኝተንበት ነው የምናደረው። ብዙ ነገሮች አሉ እና ከዛ በኋላ ካምፓኒያችንን ላውንች ማድረግ አሁን ናይጄሪያ እንደነገርኩሽ፣ ሳውዝ አፍሪካ አይበላም ፎረስት ነው፣ እዛ ሄደን ካምፓኒያችንን ላውንች ማድረግ። እንግዲህ በጣም ነው የማመሰግነው። እሱ ባለው መልካም የስራ ዘመን እንዲሆንላችሁ ነው የምመኘው። እኔም አመሰግናለሁ። የመጨረሻው መሰናዷችን ደግሞ ከአእምሮ ጤና ጋር ይያያዛል። በዩናይትድ ስቴትስ የታዳጊ ህጻናትና የወጣቶች የአእምሮ ጤና ሁከት ከአሳሳቢ ደረጃ ላይ እንደደረሰ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ አስታውቋል። በሙያዊ ማብራሪያ ታዲያ የህጻናት የወጣቶችና ያዋቂዎች ልዩ የአእምሮ ህክምና ባለሙያ ዶክተር ቢኒያም ገሰሰን አሉላ ከበደ አነጋግሯቸዋል። ዶክተር ቢኒያም በፔንሰልቬኒያ ክፍለ ግዛት የሆሊ ስፒሪት ሆስፒታል የአእምሮ ህክምና ክፍል ሊቀመንበር ምናቸው ወደ ቆይታቸው እንሻገር ዶክተር ቢንያም በቅድሚያ ለጊዜው አመሰግናለሁ ክስ ያስጠለኝ አመሰግናለሁ በዛሬው የሐኪሙን የጠየቁ ዝግጅታችን በአሁኑ ወቅት በተለይ በታዳጊ ልጆች ላይ በስፋት የሚታዩ የአእምሮ ጤና ችግሮችን ለማየት ነው። እዚህ ዩናይት ስቴትስ ውስጥ የተማሪነት እድሜ ክልል በሚባለው ከአንደኛ እስከ ሁለተኛ ደረጃ መገባደጃ እድሜ ክልል የሚገኙ ታዳጊዎችና ወጣቶች እስከ አርባ በመቶ የሚሆኑት የከፍተኛ ጭንቀትና ውጥረት ምልክቶችን አሳይተዋል ይላል የዩናይት ስቴትስ የበሽታዎች መከላከያ እና መቆጣጠሪያ ድርጅት ሲዲሲ ጊዜ ጥናት ውጤት ይጠቁማል። በተለይ ታዳጊዎችና ወጣቶች በዚህ ደረጃ ለእነኚህ ከበድ ያሉ የጤና ችግሮች ሊያስከትሉ የሚችሉ ሁኔታዎች የመጋለጣቸው መንስኤ ምንድን ነው? ዶክተር ብንያም ስለ ጥናት ውጤት ውስጥ ምን ይነግሩናል? በጣም የሚያሳዝን ነው ስታቲስቲክሱ እስከ አርባ ፐርሰንት ድረስ በታዳጊ ዕድሜ ያሉ ህጻናቶች እና ወጣቶች በአእምሮ በሽታ ይታመማሉ ሲባል በጣም ትልቅ ደረጃ ነው። ይህም አስር ልጆች ካሉ ከአራቱ በላይ የሆነ ጭንቀት ወይም ዲፕሬሽን ወይም የተለያዩ የሜንታል ልነስ የአእምሮ ህመሞች ማለት ነው። እነዚህም እንግዲህ የተለያዩ ናቸው። ሁሉንም በአንድ ላይ ስም ትክክል ላይ መጣ ይችላል። ዋናው በህፃንነት እድሜ እስከ አስራ ሁለተኛ እድሜ ድረስ የተለያዩ በሽታዎች ናቸው። እነዚህም እንደ ኤዲኤችዲ ወይም አቴንሽን የማጣት ጭንቀት እስከ ዘጠኝ እስከ አስር ፐርሰንት ድረስ ሲሆኑ አንዳንድ ደግሞ ቢሄቨራል ፕሮብለምስ የሚሏቸዋሉ ኦፖዚሽናል የመሆን እና እንደዚህ አይነት ግን ወደ ጉርምስና ሲገባ ደግሞ ከአስራ ሁለት ዓመት እስከ አስራ ሰባት ዓመት ደግሞ የቢሄቨራል ፕሮብለም ሲቀንስና ዋናው ጭንቀትና ዲፕሬሽን ከዛም ወደ ሰብስተንስ ዩዝ ወደ ድራግ እና አልኮል የመግባት አዝማሚዎች አሉ። እነዚህ ነገሮች በልጅነት ካልተታከሙና ጥሩ አይነት አቴንሽን አግኝተው በትምህርት ቤት፣ በቤተሰብ፣ በሐኪሞች አድሬስ ካልተደረጉ የሚያስከትለው ችግር በጣም ትልቅ ነው። ዲፕሬሽን እና የአእምሮ ሕመም ዝም ብሎ የማዘን ወይም የመከፋት ብቻ አይደለም። ልጆችን በትምህርት ቤት ስኬታማ እንዳይሆኑ፣ ከትምህርት ቤት እንዲያቋርጡ፣ መጥፎ መጥፎ አይነት ሁኔታዎች ውስጥ እንዲገቡ ይዳረጋል። ከአእምሮ ሕመም ጋር ተያይዞ ለምሳሌ የእንቅልፍ ማጣት፣ የእንቅልፍ መዛባት ኢምፓልሲቭ ወይም ሳያስቡት አንዳንድ ነገሮች ውስጥ የማድረግና በዛም ሳቢያ ወደ ድራግ ወደ ሌላ ከስርዓቱ ጋር የሚያጋጩ አይነት ጉዳዮች ውስጥ እንደ መግባት የእናደድ ስሜትና አግሬሽን ሊያመጡ ስለሚችሉ በዚሁም ደግሞ ልጆች በጥሩ አይነት አድገው በልጅነት ጥሩ ጊዜ አሳልፈው ከጓደኞቻቸው ጋር ጥሩ ጓደኝነት የሚመሰረትበትን ጊዜ አልፈው ወደ ሌላ ወደማይሆን ዝንባሌ ውስጥ እንዲገቡ ያደርጋቸዋል። እና በብዙ ነገር ነው ልጅን አፌክት የሚያደርገው። አእምሮ ሕመም ሲባል ዝም ብሎ የአእምሮ ብቻ አይደለም። አእምሮ ሕመም ከሰውነት ሕመም ጋር የተያያዘ ነው። እራሳቸውን አይዞሌት የማድረግ መጥፎ አይነት ምግቦች በመመገብ ሲሉ ሰውነታቸው እየወፈረ አሁን እዚህ አሜሪካ ሀገር እስከ ስልሳ ፐርሰንት ድረስ ሰው ክብደት አለው በጣም ወፍራሚ መሆን አይነት አለ። እና ይህ እነዚህ ደግሞ ለልብ በሽታ፣ ለደም ብዛት፣ ለስኳር፣ ለሌላ ሜላም በሽታዎች ይዳረጋሉ። ስለዚህ አእምሮ መሽታ ስንል ዝም ብሎ የአእምሮ ጭንቀት እና ምናምን ብቻ ሳይሆን ከወደፊት ጋር ከልዩ ልዩ የሜዲካል ኮንዲሽኖች ጋር እና ካልታከመ ደግሞ ከድራግ ዩዝ እና ራስን እስከ ማጥፋት ድረስ ይደርሳል። ከፍተኛ ክብደትን ቅድም ሲገልጹ ከተገቢው ክብደት በላይ የሆኑ ለተደራራቢ ሌሎች የጤና ችግሮች የሚያጋልጡ ሁኔታዎችም በዚሁ የአእምሮ ችግር ሳቢያ ሁኔታዎች ሊመቻችላቸው ይችላል እያሉ ነው። ልክ ነው። አንዱ የሰውነት ህመም ምክንያት አንዱ ጭንቀት ነው። አብረው የተያያዙ ናቸው። ጭንቀት ያለው ሰው ለምሳሌ ስኳር በሽታ ወይም ደም ብዛት ቢኖራቸው ጥሩ ምግብ ካልመገቡ፣ ራሳቸውን ካልተንቀሳቀሱ ስፖርት እና ስትሬሳቸውን ሀንድል በደንብ ካላደረጉ ስኳሩ ከቁጥጥር ውጭ ይወጣል። ኤክሰርሳይዝ አድርገው ጥሩ ምግብ ተመግበው ሰውነታቸውን ክብደት ካልወሰኑት ለስኳር የሚወስዱት መድኃኒት ከፍ ያለ ስለሚሆን የስኳሩ ከቁጥጥር ውጭ ይወጣና በዛ ምክንያት የዛ ኮንሲኩንስ ኮምፕሊኬሽኖች ይመጣሉ። ስለዚህ የአእምሮ በሽታ የሰውነት በሽታን ያባብሰዋል። ያ የመባባሶ ደግሞ የአእምሮን በሽታ ያባብሰዋል እና ቪሸስ ሳይክል ይባላል። አንዱ አንዱን መጥፎ እያደረገው እያባባሰው ሊሄድ ይችላል። በአለም አቀፍ ደረጃም ሁኔታው ያንን ያህል የከበደ መሆኑን ጥናቶቹ ይጠቁማሉ። እድሜያቸው ከአስር እስከ አስራ ዘጠኝ ከሚገኙ ታዳጊዎች እና አፍላ ወጣቶች ባለም አቀፍ ደረጃም ከሰባቱ አንዳቸው ለተለያዩ የአእምሮ ጤና ሁከቶች ይጋለጣሉ ይላል። እንዲሁ በተመሳሳይ ይፋ የተደረገ አንድ ሌላ የጥናት ዘገባ ስለዚህ ስ ምን ይሉናል እንደው ከዩናይት ስቴትስ ውጪ ምንም እንኳን እርስዎ የህክምና አገልግሎት የሚሰጡት በዩናይት ስቴትስ ውስጥ ቢሆን በሌሎች አካባቢዎች በሌሎች ሀገራትም ባለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? ለዚህ ስ መንስኤ ምንድን ነው? ለምን ወጣቶችና ታዳጊዎች እንዲህ በበረታ የአእምሮ ሁከት በዚህ ጊዜ መታመም ወይም መጋለጥ ቻሉ? በጣም ጥሩ ጥያቄ ነው። እንደው በስታቲስቲክሱ የአሜሪካው በደንብ ተጋኖ ይወራል እና ይታወቃል እንጂ የአእምሮ ህመም በሽታ በሁሉ ዓለም ውስጥ የተሰራጨ ነው። አፍሪካ ውስጥ ይህን ያህል አይደለም ስታቲስቲክሱ፣ ግን ህመሙ አለ። የዛሬን እዚህ ላይ ፈጸምን። ደህና እደሩ።